ፎሪን ሰርቪስ ኢንስቲትዩት አምሃሪክ ቤሲክ ኮርስ ዩኒት 44 ቤሲክ ሴንተንስስ ፎር ለርኒንግ። እንደምን ዋሉ አቶ ከበደ? እግዚአብሔር ይመስገን። እርሶስ እንደምን ዋሉ? ከተገናኘን ሰነበትን። እርግጥ እርግጥ ነው ሥራ ስለሚበዛብን ለመገናኘት ጊዜ አላገኘንም። በዚህ ሰሞን ማሳለፊያ በዚህ ሰሞን ከመስሪያ ቤቴ ፈቃድ ስለምወስድ ኢትዮጵያ ውስጥ ስለሚገኙት ልዩ ልዩ የእረፍት ጊዜ ማሳለፊያዎች ሊነግሩኝ ይችላሉ? ለማወቅ የሚፈልጉት ዘመናዊውን አይነት ነው ወይስ የጥንቱን? ሁለቱንም አይነት ቢነግሩኝ አይከፋም። ጉግስ ገና እንግዲያማ የጥንቱ አይነት የ የጊዜ ማሳለፊያ እንደ ዋና አደን ጉግስና ገና ናቸው። አብዛኛው የኢትዮጵያ ሕዝብ እነዚህን የረፍት ጊዜ ማሳለፊያ ጨዋታዎች ያውቃቸዋል። በደንብነዋ። ልጅነት እንዴታ! በደን ብነዋ በተለይ አደንና ገና ለኢትዮጵያውያን ከልጅነት ጀምሮ አብሯቸው ያደገ ነገር ነው። ዋናና ጉግስ የቱን ያህል የተለመዱ ናቸው? ጉልማሳ ዋናና ጉግስ በጉልማሶች መካከል በጣም የተወደዱ ናቸው። ፎር እንደምን አሉ አቶ ከበደ እግዚአብሔር ይመስገን። እርስዎስ እንደምን ዋሉ? ከተገናኘን ሰነበትን። እርግጥ ነው ሥራ ስለሚበዛብን ለመገናኘት ጊዜ አላገኘንም። በዚህ ሰሞን ከመስሪያ ቤቴ ፈቃድ ስለምወስድ ኢትዮጵያ ውስጥ ስለሚገኙት ልዩ ልዩ የእረፍት ጊዜ ማሳለፊያዎች ሊነግሩኝ ይችላሉ? ለማወቅ የሚፈልጉት ዘመናዊውን አይነት ነው ወይስ የጥንቱን? ሁለቱንም አይነት ቢነግሩኝ አይከፋም። እንግዲያማ የጥንቱ አይነት የጊዜ ማሳለፊያ እንደ ዋና፣ አደን፣ ጉግስና ገና ናቸው። አብዛኛው የኢትዮጵያ ሕዝብ እነዚህን የእረፍት ጊዜ ማሳለፊያ ጨዋታዎች ያውቋቸዋል። እንዴታ! በደንብ ነዋ። በተለይ ያደንና ገና ለኢትዮጵያውያን ከልጅነት ጀምሮ አብሯቸው ያደገ ነገር ነው። ዋናና ጉግስ ሴቱን ያህል የተለመዱ ናቸው። ዋናና ጉግስ በጎልማሶች መካከል በጣም የተወደዱ ናቸው ፎር ኮምፕሬንሽን እንደምን ዋሉ አቶ ከበደ እግዚአብሔር ይመስገን እርስዎስ እንደምን ዋሉ ከተገናኘን ሰነበትን እርግጥ ነው ሥራ ስለሚበዛብን ለመገናኘት ጊዜ አላገኘንም በዚህ ሰሞን ከመስሪያ ቤቴ ፈቃድ ስለምወስድ ኢትዮጵያ ውስጥ ስለሚገኙት ልዩ ልዩ የእረፍት ጊዜ ማሳለፊያዎች ሊነግሩኝ ይችላሉ? ለማወቅ የሚፈልጉት ዘመናዊውን አይነት ነው ወይስ የጥንቱን? ሁለቱንም አይነት ቢነግሩኝ አይከፋም። እንግዲያማ የጥንቱ አይነት የጊዜ ማሳለፊያ እንደ ዋና፣ አደን፣ ጉግስና ገና ናቸው። አብዛኛው የኢትዮጵያ ሕዝብ እነዚህን የእረፍት ጊዜ ማሳለፊያ ጨዋታዎች ያውቋቸዋል? እንዴታ በደንብ ነዋ። በተለይ አድንና ገና ለኢትዮጵያውያን ከልጅነት ጀምሮ አብሯቸው ያደገ ነገር ነው። ዋናና ጉግስስ የቱን ያህል የተለመዱ ናቸው? ዋናና ጉግስ በጉልማሶች መካከል በጣም የተወደዱ ናቸው።